በኮሮና ቫይረስ ቀውስ ወቅት ትምህርት ቤቶች መዋለ ህጻናትና ሌሎችም የልጆች መጫወቻና መዋያ ቦታዎች በመዘጋታቸው ልጆች ሙሉ ጊዜያቸውን እቤት ለመዋል ተገደዋል። በዚህ የቤት ውስጥ ቆይታ ልጆች በቴሌቪዥን እና በሌሎች የኤሌክትሮኒክስ ሚዲያዎች ላይ የሚያጠፉት ጊዜ በከፍተኛ ሁኔታ መጨመሩን ጥናቶች ያመለክታሉ። ለአብነት ያህል በአሜሪካ ሀገር በተደረገ ጥናት ልጆች እቤት በመዋላቸው ምክንያት የቀን ቴሌቪዥን ተመልካቾች ቁጥር አርባ ከመቶ ጭማሪ አሳይቷል ይላል። በዚህ መጠን ጊዜያቸውን ቴሌቪዥን ላይ የሚያጠፉ ህጻናት ልጆች ለእድሜያቸው ተመጣጣኝ የሆኑ ፕሮግራሞችን እንዲያዩና በስነ ምግባርም እንዲታነጹ ገንቢ ትምህርቶችንም እንዲያገኙ በማገዝ የኢትዮጵያ ህጻናት ቴሌቪዥን የተሰኘው በኢትዮጵያ የመጀመሪያው የህጻናት የቴሌቪዥን ጣቢያ ትልቅ አስተዋጽኦ እያደረገ ነው በአስተማሪነቱ የወላጆችን አ አድናቆት ያተረፈው የዚህን የቴሌቪዥን ጣቢያ የአንድ ዓመት የስኬት ጉዞ አስመልክቶ ባልደረባችን ስመኝሽ የቆየ የጣቢያውን መስራች ቢኒያም ከበደን አግኝታ አነጋግረዋለች። ቀጥሎ ይቀርባል። በኢትዮጵያ የመጀመሪያ የሆነው የኢትዮጵያ ልጆች የቴሌቪዥን ጣቢያ ስርጭቱን ከጀመረ አንደኛ ዓመቱን ያከበረው ባሳለፍነው ወር ነበር። በዚህ በአጭር ጊዜ ውስጥ ግን ሕፃናትና ልጆችን በማዝናናት ብቻ ሳይሆን አስተማሪ የሆኑ በስነ ምግባር የሚያነጹና በተለይ ሀገራዊ የሆኑ እሴቶችን እንዲያውቁና እንዲማሩ ትልቅ አስተዋጽኦ እያበረከተ መሆኑን ወላጆቹ ይመሰክራሉ። የብዙ ወላጆች እፎይታ የሆነው የልጆች ቴሌቪዥን ጣቢያ መስራች ከዚህ ቀደም በስነ ጽሑፍና በተለያዩ የሚዲያ ሥራዎቹ የሚታወቀው ቢንያም ከበደ ነው። ቢኒያም የቴሌቪዥን ጣቢያውን ለመክፈት ያስፈለገበት ዋናው ዓላማ ኢትዮጵያዊነት ለማስረጽ እና መልካም ስነ ምግባርን ለመገንባት መሆኑን ያስረዳል። ሳናቀው ልጆቻችን የተደናገረ ዓለም ውስጥ እንዳሉ ነው የማስበው። ምን ማለት ነው? ኢትዮጵያዊ መሰረቶች የሚባሉትን ግብረ ገባዊ አስተምሮቶችን፣ ጭውቶችን፣ መዝሙሮችን፣ ሌሎች ሌሎችም ነገሮች ስነ ቃሎቻችንም ጭምር በሚፈለገው ልክ እየሄዱ ነው ማለት ብቻም ሳይሆን ከናካቴው እየተዘነጉ ነው ብለን እናምናለን። ከዚህ አኳያ አሁን ለምሳሌ ልጆቻችን ስለ ጊዜ የተለየ ዋጋ እንዲሰጡ፣ ስለ ንባብ የተለየ ነገር የሚገባውን ያህል ለማንበብ ራሳቸው እንዲያዘጋጁ ልንነግር ስንፈልግ የቀደሙትን የአባቶቻችንን የስነ ጽሑፍ አቅምና ማንነታቸው ማሳየት አለብን ማለት ነው። ስለዚህ በዛ ደረጃ ለልጆቻችን በሁሉም አቅጣጫ ስነ ምግባርን በደንብ እንዲማሩልን ያስፈልጋል ብቻም ሳይሆን ነገ የአንድ ሀገር ልጆች ተብለው ተጠርተው ኢትዮጵያ የሚያስቡ እንዲሆኑልን የምናስብ ከሆነ አሁን ከመሰረቱ የሚጠበቀውን ያህል መስራት አለብን ነው ይህንን ምናልባት የኢትዮጵያ ልጆች የሚችለውን አንድ የራሱን የሆነ ትንሽ አስተዋጽኦ ሊያበረክት ይችላል። ቢኒያም የሕጻናት ንጹህ ሕሊና በመልካም ነገሮች እየተገነባ እንዲያድጉ ሲሰራ የቴሌቪዥን ጣቢያው የመጀመሪያው አይደለም። ሕጻናትን አስተማሪና አዝናኝ የሆኑ የሙዚቃ አልበሞችን በማሳተምና በሬዲዮ የሕጻናት ፕሮግራሞችን በማዘጋጀት ለአመታት ያካበተውን ልምድ ይዞ ነው ወደ ኢትዮጵያ ልጆች የሀያ አራት ሰዓት የቴሌቪዥን ስርጭት የተሻገረው። የምንችለውን ነገር እናበርክት፣ በአርቱ ውስጥ በጥበብ ውስጥ የተወሰኑ ሀሳቦችን እያካፈልን እንቆይ የሚል ስሜት ነበረ። ለዛም ነው ወደ አስራ ሁለት የሚሆኑ የኢትዮጵያ ልጆች የተሰኙ አልበሞች ያወጣኑ። ከዛ ውስጥም በርካታዎቹን በዚህ ማገጥም ድርሰቶች ውስጥ የኔ አስተዋጽኦ የሌሎችም ወዳጆቼ ጓደኞቼ አስተዋጽኦም ጭምር የነበረበት ስራዎችን እንድናወጣ ምክንያት የሆነን ከዛ ያ ስሜት ነው እንግዲህ እየጎለበተ ሰፋ አድርገን ወደዚህ ወደ ሚዲያው ስራ ደግሞ ጠንከር አድርገን የመጣ ነው ማለት ነው። ከዛ በፊትም በሸገር ሬዲዮ ለአንድ አመት የቆየ የሽርሽር በሸገር የሚል የልጆች ፕሮግራምም እንደዚሁ ስናዘጋጅ ነበረ ከአመታት በፊትና፣ እነዚህ እነዚህ እንግዲህ ተጠራቅመው ወደዚህ አመጣን ይመስለኛል። ህጻናት የሚደርሱ የመልካም ልደት ምኞት መግለጫዎች ክፍለ ጊዜ በቴሌቪዥን ጣቢያው በተለይ በህጻናት እጅግ በጣም ተወዳጅ የሆነ ፕሮግራም ነው። ይህን ጨምሮ 24 የተለያዩ ፕሮግራሞችን ዕድሜያቸው እስከ 14 ዓመት ለሆኑ ህጻናት የሚያደርሰው የኢትዮጵያ ልጆች ቴሌቪዥን ጣቢያ 20 በመቶ የሚሆነውን የስርጭት ክፍለ ጊዜ ለወላጆች መድቦ በልጅና በወላጅ መሀል ስለሚኖሩ ግንኙነቶችም የባለሙያ ምክር ያስተላልፋል። ልጆች ስትል እያለ ወላጅ የሚታሰብ አይደለም። ወላጆችን በአሁኑ ሰዓት ምንድን ነው ክፍተት ያለባቸው በተለይ ደግሞ ቤተር ፓረንቲንግ ላይ ወላጆች የበለጠ በልጆቻቸው ጉዳይ ላይ ሊጠቅማ የሚችሉ ክፍተቶችን እንዴት እንሙላ ብለን የወላጆች ጊዜ የሚል ከሰኞ እስከ እሑድ ከሰዓት ከገፋ በኋላ ከምሽቱ ሁለት ሰዓት ተኩል በኋላ የሚቀርቡ ፕሮግራሞች አሉ። እነዚህ ፕሮግራሞች አሁንም በዋነኛነት አላማቸው ምንድን ነው በቤተሰብ ውስጥ የተሻለ መቀራረብ፣ ጤናማ የሆነ ቤተሰባዊ አስተሳሰብን ይዞ ለመሄድ ሚዲያም የራሱ አስተዋጽኦ አለው ብለን ስለምናምን በሚነሱት ርዕሰ ጉዳዮች ላይ ሀገራችንን ያፈራቻቸው በጣም በርካታ ሙያተኞች አሉ። በየዕለቱ እንደየርዕሰ ጉዳዩ እነዛ ባለሙያዎች ከወላጆች ጋር ሀሳባቸውን የሚያካፍሉበት ነው። ቢኒያም በተለይ በመጽሐፍ አንባቢዎች ዘንድ የሚወደስበት ስራው ንባብ ለህይወት በሚል ርዕስ የሚያዘጋጃቸው አመታዊ አውደ ራእዮች ናቸው። በስነ ጽሑፍ ሀብት የምትታወቀው ኢትዮጵያ አንባቢ ትውልድ ሊኖራት ይገባል በሚል ሀሳብ የንባብ ልምድ እንዲዳብር የሚንቀሳቀሰው ቢንያም ይህ ባህል በሕፃናቶችም ዘንድ እንዲሰርጽ ልጅ አንባቢ የተሰኘ ፕሮግራም በቴሌቪዥኑ እንዲካተት አድርጓል። ልክ እንደሌላው ለልጆች ማንበብ ማዕረግ እንደሆነ እንዲያውቁት ልጅ አንባቢ የሚል ልጅ አንባቢ ከሌ፣ ልጅ አንባቢ ተከሊት እየተባለ በስማቸው የሚጠሩበት ሳምንታዊ ቋሚ ፕሮግራሞች አሉ። በሳምንት ሁለት ጊዜ የሚሄድ ዓላማው ምንድን ነው? ልጆቹ ከወላጆቻቸው ጋር ወይም ደግሞ ትምህርት ቤት በነበሩበት ጊዜ አሁን ያው ትምህርት ላይ ስላልሆኑ በመደበኛው ማለት ነው ከመምህራኖቻቸው ጋር በመነጋገር ልጆቹ የመረጡትን መጽሐፍ ወይም ደግሞ የስነ ጽሑፍ ስራ ወይም ደግሞ የራሳቸውን ፈጠራ ይዘው መጥተው የሚያነቡበት መርሃ ግብር ስናከናውን ቆይተናል። እስካሁን ድረስ እንግዲህ በትንሹ ከመቶ ሀያ አካባቢ የሚደርሱ በሳምንት ሁለት ጊዜ የተካሄዱ የልጅ አካባቢ ፕሮግራሞች አሉ። ልጆችን ከአስተዳደጋቸው መሰረት አስይዞ ማሳደግ ጥቅሙ ለቤተሰብ ብቻ ሳይሆን ትሩፋቱ ለሀገርና ለወገን የሚጠቅም መሆኑን አበክሮ የሚያስረዳው ቢኒያም ለዚህ ኃላፊነቱ የወላጅ ብቻ ሳይሆን ቤተሰብ፣ ሚዲያውና መንግስትም ጭምር ኃላፊነታቸውን እየተወጡ ከሄዱ የተሻለ አቅምና ማንነት መፍጠር የሚችል ኢትዮጵያዊ መሰረት ያለው ትውልድ መፍጠር እንችላለን ይላል። ለአሜሪካ ድምጽ ራዲዮ ስመኝሽ የቆየ ሰፌርፋክስ ቨርጂኒያ